አውሮፓና ጀርመን ወደ መካከለኛው ምስራቅ ሀገራት የጦር መሳሪያ ከሚሸጡት መካከል የባልካን ሀገራት የሚባሉት በርካታ የምስራቅ አውሮጳ ሀገራት ይገኙበታል። በዓመት እስከ አንድ ቢሊዮን ዩሮ እንደሚያስገኝ ከሚገመተው ከዚህ የጦር መሳሪያ አብዛኛው ወደ ሳውዲ አረቢያ ነው የሚገባው ሆኖም የጦር መሳሪያዎቹ ሳውዲ አረቢያ እንደማይቆዩ መጨረሻቸው ወይንም መድረሻቸው ሶሪያ መሆኑን አንድ የምርመራ ዘገባ አጋልጧል። የባልካን ሀገራት የጦር መሳሪያ ንግድ ላይ አትኩሮ የምርመራ ዘገባ ያቀረበው ቢርን የተባለው የጋዜጠኞች ቡድንና የተደራጀ ወንጀልና የሙስና ዘገባ ፕሮጀክት በእንግሊዝኛው ምህጻር ኦሲሲአርፒ ለዓመታት የጦር መሳሪያ የሚጓጓዝበትን መስመር ሲያጠኑ ነበረ። በዚሁ ጥናት መሰረት በጦርነት በተመሰቃቀለችው ሶሪያ ውስጥ በአሁኑ ጊዜ በሺዎች የሚቆጠሩ ኤኬ 47 ጠመንጃዎች፣ አውቶማቲክ ጠመንጃዎች፣ አዳፍኔዎች፣ የሮኬት ማስወንጨፊያዎች፣ ጸረ ታንክ መሳሪያዎችና ቲ55 ና ቲ72 የተባሉ ታንኮች ይገኛሉ። ከነዚህ የጦር መሳሪያዎች አብዛኛዎቹ ከምስራቅ አውሮጳዎቹ፣ ከቦስኒያ፣ ከቡልጋሪያ፣ ከክሮኤሽያ፣ ከቼክ ሪፐብሊክ፣ ከስሎቫኪያ፣ ከሞንቴኔግሮ፣ ከሰርቢያ ና ከሩማኒያ ይመጣሉ ተብሎ ነው የሚታመነው። ሶሪያ የሚገቡትም በቀጥታ ሳይሆን በተጠማዘዘ መንገድ ነው። መጀመሪያ በአውሮፕላን ወደ ሳውዲ አረቢያ፣ ዮርዳኖስ፣ ዩናይትድ አረብ ኤምሬቶች ወይንም ቱርክ ይገባሉ። ከዚያ ደግሞ ወደ ጦር ቀጠናዎች ይወሰዳሉ። ይህ የጦር መሳሪያ ንግድ 1.2 ቢሊዮን ዩሮ የሚያወጣ መሆኑ ነው የሚነገረው። የቢርንና የኦሲሲአርፒ የምርመራ ጋዜጠኞች እነዚህን መረጃዎች ይፋ ያደረጉት የጦር መሳሪያዎች የውጭ ንግድ ሰነዶችንና የተባበሩት መንግስታት ድርጅት ዘገባዎችን ካገላበጡ በመቶዎች የሚቆጠሩ ጦር መሳሪያዎቹ የሚጓጓዙባቸውን የመርከብና የአየር መስመሮች የሚያሳዩ ቪዲዮዎችን ካጠኑና የጦር መሳሪያ ውሎችን ከመረመሩ በኋላ ነው። ለምሳሌ ቢርንና ኦሲሲአርፒ የደረሱበት በጎርጎሮሳዊው 2013 የተገኘ አንድ ምስጢራዊ ሰነድ የሰርቢያ የመከላከያ ሚኒስቴር ባለስልጣን የጦር መሳሪያዎቹ እንዴት ከሳውዲ አረቢያ ወደ ሶሪያ እንዲሄዱ እንደሚደረግ ያሳያል። ከዚህ ሌላ በእቃጫኝ አውሮፕላኖች ጉዞ ላይ በተካሄደ ጥልቅ ምርመራ አውሮፕላኖች ከሰባ ጊዜ በላይ የግጭት ቀጣና ወደሆኑ አካባቢዎች በመመላለስ ቀጥተኛ ባልሆነ መንገድ የጦር መሳሪያ እንዳቀበሉ መረጃዎች አግኝተዋል። የጀርመን የግራዎቹ ፓርቲ ይህን መሰሉን የጦር መሳሪያ ሽያጭ በጥብቅ ይቃወማል። በጀርመን ምክር ቤት የፓርቲው ቃል አቀባይ አግኒዚስካ ብሩገር የምርመራ ዘገባ ስራውን አድንቀዋል። ምክንያቱም የምርመራ ዘገባው የጦር መሳሪያዎቹ ከሳውዲ አረቢያ ወደ ሶሪያ እንደሚሄዱ ማረጋገጥ ችሏልና። ጋዜጠኞቹ ከባልካን ከመካከለኛውና ከምስራቅ አውሮፓ ሀገራት ስለሚካሄደው የጦር መሳሪያ ንግድ ያወጡት ዘገባ የሚያስመሰግናቸው ነው። ጋዜጠኞቹ የሰጡት መረጃ ንግዱ በጣም አሳሳቢ ደረጃ ላይ እንደሚገኝና ኃላፊነት የጎደለው የደህንነት ፖሊሲ እንዳለ የሚያሳይ ነው። ከጎርጎሮሳዊ 2011 እስከ 2014 በሶሪያ የአሜሪካን አምባሳደር የነበሩት ሮበርት ስቴፋን ይህን መሰሉ የጦር መሳሪያ ንግድ የሚቀነባበረው በአሜሪካን የስለላ ድርጅት ሲአይኤ አማካኝነት መሆኑንና ንግዱም በቱርክና በባህረ ሰላጤው ሀገራት በኩል እንደሚካሄድ ለቢርንና ለኦሲሲአርፒ ተናግረዋል። እርሳቸው እንዳሉት የመጀመሪያው የጦር መሳሪያ ጉዞ ወደማይጠረጠር ሀገር ሲሆን ከዚያ በኋላ ደግሞ ወደ ጦርነት ቀጣናዎች እንዲሄድ ነው የሚደረገው። ቢርንና ኦሲሲአርፒ የመረመሯቸው የእቃ ጫኝ አውሮፕላኖቹ ሰነዶች በሺዎች የሚቆጠር ቶን ክብደት ያላቸው እቃዎች ስለተጓጓዙባቸው አውሮፕላኖች ምንም መረጃ የለም። ለምሳሌ ከቡልጋሪያ እና ከስሎቫኪያ የሚሄዱ እቃ ጫኝ አውሮፕላኖች ምንነታቸው የማይታወቅ ጭነት ተብለው ነው እንዲበሩ የሚደረገው። ከጦር መሳሪያዎቹ አብዛኛዎቹ በ1990ዎቹ የተመረቱ ሲሆን ወቅቱም ከባልካን ጦርነት መጨረሻ ጋር የተገጣጠመ ነው። በዚህ ወቅት በባልካን ሀገራት የተበተኑት የጦር መሳሪያዎች ድንበር እየተሻገሩ ወደ ሌሎች የአውሮጳ ሀገራትም ይገባሉ። ለምሳሌ ከአንድ ዓመት ከስምንት ወር በፊት ከሞንቴኔግሮ የመጣ ሽጉጦችና ፈንጂዎችን ጨምሮ ልዩ ልዩ የጦር መሳሪያዎችን የጫነ መኪና በጀርመኗ ግዛት በባቫሪያ በፍተሻ ወቅት ተይዟል። እነዚህን የመሳሰሉ የጦር መሳሪያዎች ሶሪያ ውስጥ ጥቅም ላይ ይውላሉ። መሳሪያዎቹ የሶሪያን መንግስት በሚወጉት ነጻ የሶሪያ ጦር በሚባሉት አማጽያን ብቻ ሳይሆን ራሱን እስላማዊ መንግስት ብሎ ከሚጠራው ቡድንና ከአልቃይዳ ጋር ህብረት አላቸው የሚባሉ ጽንፈኛ ተዋጊዎችም እጅ ውስጥ ገብተዋል ነው የሚባለው። ይህን መሰሉ የጦር መሳሪያ ንግድም የጦር መሳሪያ የውጭ ንግድን የተመለከቱ የአውሮፓ ህብረት ህጎችን ብቻ ሳይሆን ሌሎች ብሔራዊና ዓለም አቀፋዊ ህጎችን የሚጥስ እንደሆነ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል አስታውቋል። እነዚህ ከምስራቅ አውሮጳ የሚሄዱ የጦር መሳሪያዎች ሶሪያ ውስጥ ለሚደርሰው ሞትና የንብረት ውድመት ዋነኛዎቹ ምክንያቶች ናቸው። እንደ ምርመራ ዘገባው ወደ መካከለኛው ምስራቅ በሚካሄድ የጦር መሳሪያ ንግድ ወቀሳ ከሚቀርብባቸው ውስጥ የጀርመን መንግስት አንዱ ነው። በጀርመን ምክር ቤት በተለይ የግራዎቹና የአረንጓዴዎቹ ፓርቲ ቀውስ ውስጥ ወዳሉ አካባቢዎችና ወደ ጦርነት ቀጣናዎች ጦር መሳሪያዎች መላካቸውን ይቃወማሉ። መንግስት በዚህ ጉዳይ ላይ በተለይ ከአረንጓዴዎቹ ፓርቲ በኩል ለቀረበለት ጥያቄ በሰጠው መልስ የችግሩ ምንጭ በሆኑት በባልካን ሀገራት የተበተኑትን የጦር መሳሪያዎች ለመሰብሰብና ለማውደም የበኩሉን ድጋፍ እያደረገ መሆኑን አስታውቋል። መንግስት እንደሚለው ለዚሁ ተግባር አንድ ሚሊዮን ዩሮ በየዓመቱ ወጪ ያደርጋል። ተቃዋሚዎች ግን ይህ በጣም አነስተኛ ነው ሲሉ ይከራከራሉ። በጀርመን ምክር ቤት የግራዎቹ ፓርቲ ቃል አቀባይ ብሩገር ለዶቼቨለ በሰጡት ቃለ ምልልስ በተለይ ጀርመን ወደ ሳውዲ አረቢያ የጦር መሳሪያ መላኳን አጥብቀው ተቃውመዋል። የጀርመን መንግስት በእነዚህ ጉዳዮች ላይ ግልጽነት እንዳለ ለማሳመን ይሞክራል። ለምሳሌ ሁል ጊዜ በጆሮዬ ላይ የሚያቃጭለው የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር መግለጫ ነው። ይኸውም ሳውዲ አረቢያ አካባቢውን የምታረጋጋ መልህቅ ስለሆነች በመልካም ግንኙነታችን መቀጠል አለብን ያሉት ነው። በሳውዲ አረቢያ የሰብአዊ መብቶች ይዞታ ተባብሷል፣ አልተሻሻለም። የጀርመን ምክትል የመራሄ መንግስትና የኢኮኖሚ ጉዳዮች ሚኒስትር ዚግማር ጋብርኤል ይህን አይቀበሉም። ጋብርኤል በቅርቡ የወታደራዊ ጦር መሳሪያዎች የውጭ ንግድ ዘገባ ባቀረቡበት ወቅት የጀርመን የጦር መሳሪያዎች በሕገወጥ መንገድ ለሌሎች ተላልፈው እንደሚሰጡ በግልጽ ተናግረዋል። ከመካከላቸውም መጨረሻቸው የጦርነት ቃጣና የሆነ እንዳሉም ተናግረዋል። በዚህ የተነሳም ጀርመን የጦር መሳሪያዎቹ ወደ ውጭ ከተላኩ በኋላ የደረሱበትን ቦታ የመቆጣጠር ስራ ተግባራዊ እንደሚሆንም ጋብሪኤል ተናግረዋል። ያ ማለት የጦር መሳሪያዎቹ ተቀባዮች የተላኩት መሳሪያዎች በትክክል መድረስ ያለባቸው ቦታ መድረስ አለመድረሳቸውን የጀርመን ባለስልጣናት እዚያ ተገኝተው እንዲያረጋግጡ መስማማት ይኖርባቸዋል። ይሁንና ብሩገር ይህ ቁጥጥር ገና አልተጀመረም ሲሉ ይተቻሉ። ከዚህ ሌላ ጋብርኤል ከዚህ ቀደም ተግባራዊ ይሆናል ያሉትን የጦር መሳሪያ የውጭ ንግድ ሕግም ተግባራዊ ማድረግ ተስኗቸዋል ይላሉ። አውሮጳና አሳሳቢው የጦር መሳሪያ ንግድ በሚል ርዕስ የተቀናበረው የዛሬው ዝግጅት በዚሁ ያበቃል። ሳምንት በሌላ ቅንብር እንጠብቃችኋለን። እስከዚያው ደህና ቆዩ።